በምስራቅ አማራ ክልል የሚገኙ ዩኒቨርሲቲዎች የኮሮና ቫይረስን ወረርሽኝ ለመከላከል የተለያዩ ምርቶችን በማምረትና በማከፋፈል ላይ ይገኛሉ ይለናል ከስፍራው ያናቀረው ዘጋቢያችን መስፍን አራጌ። ዩኒቨርሲቲዎቹ እንደ እጅ ንጽህና መጠበቂያ ፈሳሽ ምርቶችን የመሳሰሉ በማምረት ላይ ቢሆንም ከፍ መጠንና ፍጥነት ግን እየሰሩ አለመሆናቸውን መናገራቸውን ጠቅሷል። ኢትዮጵያ ውስጥ የኮሮና ቫይረስ መከሰቱ ይፋ በተደረገበት ሰሞን መድኃኒት ቤቶች፣ የመዋቢያ ቁሳቁስ መሸጫ ሱቆችና የሸቀጣሸቀጥ መደብሮች በሰው ተጠለቅልቀው ማየት እንግዳ አልነበረም ይለናል መስፍን። የሁሉም ጥያቄ ደግሞ አንድ አይነት ነው፣ ሳኒታይዘር ወይም የእጅ ንጽህና መጠበቂያ ፈሳሽ። ድርጅቶቹ በአቅርቦት እጥረት የሚቀርብላቸውን ጥያቄ መመለስ ተቸግረው በርካቶችንም አሰናብተዋል ይለናል መስፍን አራጌ። ኢትዮጵያ ውስጥ የኮሮና ቫይረስ መከሰቱ ይፋ በሆነበት ሰሞን መድኃኒት ቤቶች፣ መዋቢያ ቁሳቁስ መሸጫ ሱቆችና ሱፐርማርኬቶች በሰው ተጥለቅልቀው ማየት እንግዳ አልነበረም። የሁሉም ጥያቄ ደግሞ አንድ አይነት ሳኒታይዘር ወይም የእጅ ንጽህና መጠበቂያ ፈሳሽ። ድርጅቶቹ በአቅርቦት እጥረት የጠያቂያቸውን ጥያቄ መመለስ ተቸግረው በርካቶችን አሰናብተዋል። ዛሬ ዛሬ እጥረቱ በመጠኑም ቢሆን የተቃለለ ይመስላል። ለዚህ ደግሞ የከፍተኛ ትምህርት ተቋማት ውለታ በሰፊ ይነገርለታል። ከደብረ ብርሃን እስከ ወሎ ከወሎ እስከ ወልዲያ የሚ የሚገኙ ዩኒቨርሲቲዎች ከፍተኛ በጀት አውጥተው የንጽህና መጠበቂያ ምርቶችን በመግዛት ለሕዝቡ አከፋፍለዋል። ንድፈ ሀሳባዊውን ቀመር ወደ ተግባር በመቀየር ከገበያ የሚገዛውን በራሳቸው ቤተ ሙከራ ማምረት ጀምረዋል። የደብረ ብርሃን የወሎና የወልዲያ ዩኒቨርሲቲዎች እስካሁን ከ17 ሺህ የሚበልጡ ሳኒታይዘሮችን አምርተው ለሕዝቡ በነጻ እንዲደርስ አድርገዋል። በደብረ ብርሃን ዩኒቨርሲቲ የጥናትና ምርምር የማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዝ አፈራ ወደ 1300 ሊትር የሚሆን ሳኒታይዘር አምርተ አንድ ሺ ሊትሩን ሳኒታይዘር ሰሜን ሸዋ ዞን ላይ በሚገኙ ሀያ ሰባት የጤና ተቋማት አሰራጭተናል። ለአረጋውያን፣ በተለያዩ አካባቢ ተፈናቅለው ለሚኖሩ በተለያዩ ድርጅቶች ተደራሽ አድርገናል። ሁለተኛውን ሲዝን በማምረት ላይ እንገኛለን። ሂደት ላይ ነን። እያሸግን ነው። እንደገናም እያመረትን ነው። ከዚህ በተጨማሪ የአንኮበር እጽዋት መድኃኒት ቅመማ ፕሮጀክትም የመጸዳጃ ቤት ፈሳሽ ሳሙናን ጨምሮ የንጽህና መጠበቂያ ምርቶችን በማምረት የመከላከል ተግባሩን ተቀላቅሏል። የአንኮበር እጽዋት መድኃኒት ቅመማ ፕሮጀክት አንደኛው ስራው የንጽህና መጠበቂያ ሳሙናዎችን ማዘጋጀት ነው። ለምሳሌ የእጅ መታጠቢያ ሳሙና ይሰራል። የመጸዳጃ ቤት ሳሙናዎችንም ያመርታል እና አሁን ይሄ ችግር በተከሰተ ጊዜ ከሳኒታይዘሩ ጎን ለጎን በተለይ ሆስፒታሎች ንጹህ መሆን ስላለባቸው መጸዳጃ ቤቶች የሚታጠቡበት መጸዳጃ ቤት ሳሙና አሰራጭ ይሰናል። በተመሳሳይ ሁኔታ በወሎ ዩኒቨርሲቲም ተመሳሳይ የንጽህና መጠበቂያ ፈሳሽ እየተመረተ ይገኛል። ዩኒቨርሲቲው ቫይረሱ ከዚሁ ሀገር ውስጥ መግባቱ እንደተረጋገጠ ለተማሪዎች የቤተ ሙከራ አገልግሎት ገዝቶት የነበረውን አልኮል ለእጅ ንጽህና መጠበቂያ ምርት አውሎታል። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ የፋርማሲ ትምህርት ክፍል ኃላፊው ካሳውን ቦጋለ እንደሚሉት ግሊስሮንና ሃይድሮጂን ፐሮክሳይድን ከአልኮሉ ጋር በመጠቀም ያመረቱትን ምርት አከፋፍለዋል። በዚህም እስከ ስድስት ሺህ ሰዎች ተጠቃሚ ሆነዋል። በተለይ ፍሮንት ላይ ላይ ላሉ ሲቪል ኢንቮልቭ እያደረጉ ላሉ ሰዎች ግንባር ቀደም የጤና ባለሙያዎች አው ለነሱ በተወሰነ መንገድ ማድረስ ችለናል። ከዛ በተጨማሪ ደግሞ ዩኒቨርሲቲው የለያቸው የጎዳና ተዳዳሪዎች ነበሩ ለእነሱም እዛው ባሉበት ቦታ ሄደን አድርሰናል። ዩኒቨርሲቲው ለሁለተኛ ጊዜ ምርት ለማምረት የሚያስችለው ዝግጅት ላይ እንደሆነም ታውቋል። ዛሬ ላይ ስምንት ሺ ሊትር የሚሆን አልኮል ስኳር ኮርፖሬሽን ተገኝቶ እየመጣ ነው ያለው ና ይሄ ስምንት ሺ ሊትር ከገባልን ደግሞ በብዛት ማምረት ስለ ስለምንችል በአጭር ጊዜ ውስጥ ያው የሚፈለገውን ነገር ማቅረብ እንችላለን። በወልዲያ ዩኒቨርሲቲ ደግሞ ተማሪዎችን ያካተተ የእውቀት ሽግግር የተደረገበት የእጅ ንጽህና መጠበቂያ ምርት ተመርቷል። ኗሪነታቸው በወልዲያ አካባቢ የሆኑ ተማሪዎችን ጨምሮ የጤና መምህራኖች ና ኬሚስቶች ያመረቱ ትምህርት ከአራት ሺህ ለሚልቁ ተጠቃሚዎች ተከፋፍሏል። እንደ ዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር ሱልጣን መሐመድ መግለጫ ሰሜን ወሎ ዞን ለዋግምራ ዞን ተጋላጭ ለሆኑ ለምሳሌ ለማረሚያ ቤት፣ ለፌዴራል ፖሊሶች፣ ለግቢ ጥበቃዎች፣ ለልዩ ሀይል፣ ለሆስፒታሎች፣ ለዞን ጤና መምሪያ ተጋላጭ ናቸው ብለን ያሰብናቸው ማህበረሰቦች አከፋፍለናል። ባለፈው ሳምንት ዩኒቨርሲቲው ካመረታቸው ምርቶች በተጨማሪ ከሁለት ሺህ ሊትር በላይ ፈሳሽ ሳሙናዎችን ለወልዲያ ከተማ ለሰሜን ወሎ ና ለዋግምራ ዞን ጤና መምሪያዎች አከፋፍሏል። ከተቋማቱ የተገኙ መረጃ እንደሚያመለክተው ለሁለተኛ ጊዜ ምርቶችን ለማምረት ዝግጅት ላይ ናቸው። ይሁን እንጂ ማምረት በሚገባን አቅምና ልክ እያመረተን አይደለም የሚል ቅሬታ ያቀርባሉ። ማነቆ የሆነባቸውን የግብአት እጥረት በመንቀስ አልኮሉን ታሮን፣ ኢሮክሳይዱን እንገዛለን፣ ትሪን እንገዛለን፣ ማሸጊያ ማቴሪያሎችን እንገዛለን እና እነሱ ሁሉ የሚገዙ ስለሆነ እንዲህ በቀን ተምነን እንሰራው አይደለም። በቀን እስከ ሁለት ሺ እናመርጣለን። ችግሩ ምንድነው? አልኮሉን መንግስት አስፈቅደህ ነው። ቦትሎችን ለማገኘት ራሱ አስራ አምስት ቀን አስር ቀን ወረፋ ይዘህ ነው። አልኮል እጥረቱ ነው እንጂ አልኮል ቢኖር በአጭር ጊዜ ውስጥ ማምረት ይቻላል። እንደ ደብረ ብርሃን ዩኒቨርሲቲ የመሳሰሉት የግብዓት እጥረቱን ለመቅረፍ በአካባቢያቸው የሚገኙ ኢንዱስትሪያዎችን ለመጠቀም ጥረት በማድረግ ላይ ናቸው። ሳኒታይዘር ምርቱ በደብልዩ ኤች ኦ ስታንዳርድ መሰራት አለበት። ይህንን ለማድረግ ደግሞ ዘጠና ስድስት ፐርሰንት እና ከዛም በላይ አልኮል እያስፈልጋል። እንደሚታወቀው ደብረ ብርሃንና ና ዙሪያ የተለያዩ ኢንዱስትሪዎች ፋብሪካዎች አሏ። ለምሳሌ የዳሽን ቢራን በጊዜው ወደዚህ ስራ ከመግባታችን በፊት እንደ በርሜል ዲስትል ሎተሪ የመሳሰሉትን ነገር ነገር ስጡን ስንላቸው ጎዳው ነው የሰጡን። ሸኖ ላይ ቪቪ የሚባል ያረቄ ፋብሪካ አለ። እዛ ሄደን ዘጠና ስድስት ፐርሰንት አልኮል መጀመሪያ በግዥ ተሰጠን አንድ ሺ ሊትር ከዛ በኋላ ግን ሁለት ሺ ሊትር አልኮል በነጻ ሰጥተውናል። ዶክተር አልማዝ እንደሚሉት በሀገር የመጣውን ችግር በጋራ ለመፍታት ህዝባዊ ኃላፊነታቸውን ለመወጣት በጎ ፈቃደኞች የመኖራቸውን ያህል በዞኑ የሚገኙ አንዳንድ ኢንዱስትሪዎች ግን የተባባሪነት መንፈስ እንደማይታይባቸው አመልክተዋል። በዚህ የህዝብና የመንግስት የባለሀብትና የምሁራ የሱዳን ጥምረት አንገብጋቢ በሆነበት ወቅት ተባባሪ የማይሆኑ አካላት ተጠያቂ የሚሆኑበት አሰራር መዘርጋት እንዳለበት ያሳስባሉ። የኮሮና ቫይረስ በይፋ መከሰቱ ከተረጋገጠ በኋላ ኢትዮጵያ ውስጥ የሚገኙ ከፍተኛ የትምህርት ተቋማትና ኢንዱስትሪዎች የንጽህና መጠበቂያ ፈሳሽ እንዲሁም የአፍና አፍንጫ መሸፈኛ ማስክ በማምረት ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ